በአቶ ዳውድ የሚመራው የኦሮሞ ነጻነት ግንባር ቃል አቀባይ አቶ በቴ ኦርጌሳ በቡራዩ ከተማ ሶስተኛ ፖሊስ ጣቢያ መጋቢት አስራ አንድ ሁለት ሺ አስራ ሶስት አመተ ምረት ተይዘው በቡራዩ ከተማ ሶስተኛ ፖሊስ ጣቢያ መታሰራቸውን አቶ ዳውድ ኢብሳ ገልጸዋል። በሌላ በኩል የቡራዩ ከተማ ፖሊስ መምሪያ አቶ በቴ በከተማው አልታሰሩም ብሏል። ፀሐይ ዳምጠው ተጨማሪ አላት። መጋቢት 11 2013 ዓ ም ቅዳሜ የታሰሩ ባልደረቦቻቸውን ለመጠየቅ ወደ ቡራዩ ከተማ ሶስተኛ ፖሊስ ጣቢያ ያቀኑት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ በቴ ኡርጌሳ እርሳቸውም ታሰሩ ስል ነው ፓርቲው ያስታወቀው። የፓርቲው ሊቀመንበር አቶ ዳውድ ኢብሳ ለአሜሪካ ድምፅ እንደገለጹት አቶ በቴ ሁሌም እንደሚያደርጉት የታሰሩ የፓርቲው አመራሮችና ሰራተኞችን ለመጠየቅ ነው ወደ ቡራዩ ፖሊስ ጣቢያ በድርጅቱ ተሽከርካሪ የሄዱት። አቶ በቴ ኡርጌሳ ነጻነት ግንባር የህዝብ ግንኙነት ኃላፊ ነው። መጋቢታ በፈረንጅ አቆጣጠር ማለት ነው። ቡራዩ ታስረው የሚገኙ የኦሮሞ ነጻነት ግንባር ስታፍ አባላት የአመራር አባላት እዚያ ያሉት የጤና ችግር ስላላቸው፣ የምግብም ችግር ስላላቸው ይሄንን አጣርቶ ከዛ በኋላ ምን እንደምናደርግ ሪፖርት ለማድረግ ነው የሄደው፣ እነሱን ለመጠየቅ ነው የሄደው። ግን እዛው ለመጠየቅ ሄዶ ከግንኙነት ውጭ ሆነ። በኋላ ወደ ማታ ገደማ እዛው ታስሮ እንዳለ መረጃ ደርሰን፣ ከዛ በኋላ በነጋታው ሰው ላክ ቀያሪ ልብሶችና እንትኖችን ይዞለት እንዲሄድ የሄደውንም አስፈራርተው ሊያስሩ ስሉ እንደማይሆን ሆኖ ነው እሱ ሳይታሰር ተመለሰ። ግን በጣም አስፈራሩት። ከዚህ ቀደምም እስረኞቹን ተመላልሶ ይጠይቃሉ ያሉት አቶ ዳውድ አሁን ቡራዩ ከነ ድርጅቱ መኪናና ሹፌራቸው ለምን እንደታሰሩ አላወቅንም ስሉ ገልጿል። ከእሱ ጋር እሱን ይዞት የሄደ ሾፌር ወንዶ ሰን አብዱል ቃድር አብሮ ታስሯል። መኪናችን እዛ አብራ ታስራለች። አቶ በቴ ተመላልሶ ይጠይቃል ሁሉም እስር ቤቶች ላይ የዞረ የህዝብ ግንኙነታችን ኃላፊ ስለሆነ በዚህ ተመድቦ ስላለ በየቦታው ሄዶ ይጠይቃል። እነዚህም ሁለት ሶስት ጊዜ ሄዶ ጠይቋቸዋል። ከዚህ በ የአቶ በቴ ኡርጌሳን እስር በተመለከተ የኦሮሞ ነጻነት ግንባር ኦኔግ ለምርጫ ቦርድ ማሳወቁን አቶ ዳውድ ተናግረው የከተማውን ፖሊስ ጠይቀው ተገቢውን መልስ እንዳላገኙ ጠቅሷል። የምርጫ እሱን መታሰር ከሰሙ በኋላ ወይዘሪት ብርቱካን መልእክት ልካልኝ፣ የት እንደታሰረ እንዴት አይነት ሁኔታ ውስጥ እንዳለ ይህንን ጠይቃኝ፣ የት እንዳታሰረ ታነግሪያት አለው እንከታተላለን ብላለች። በዚህ አጋጣሚ እናመሰግናታለን። እኛም ዛሬ ኦፊሻል የሆነ ደብዳቤ ልነሱ ልከናል። የእሱ እንዴት እንደታሰረ እና እስረኞችን ለመጠየቅ እንደሄደ ፖሊስ ጣቢያ መጠየቅ ሊጠይቅ የሄደውንም ልጅ አስፈራ ስለ እንደሱ አሁን እንግዲህ እንዴት አድርገን ነው ምንጠይቀው? እሱንም ለማሰር አስፈራዱት። ፖሊሶችን መጠየቅ በጣም አስቸጋሪ ነው የሆነው። ብዙ ጊዜ ነው እንትን የሆነው። የአንዱ ሲታይ እኛ ታዘን ነው ይላል። ሌላውም ሲታየት የኛ ታዘን ነው ይላል። ይህ ትእዛዝ ከየት እንደሚሆነች አናቅም። እነሱ በእርግጥ ትእዛዝ ተቀብሎ ነው የሚሰሩት። በጣም አስቸጋሪ ነው የነሱ ጉዳይ። የቡራዩ ከተማ ፖሊስ መምሪያ በበኩሉ አቶ በቴ በከተማው መታሰራቸውን እንደማያውቅ ገልጿል። ኮማንደር ሲሳይ የከተማው ፖሊስ መምሪያ ምክትል ኃላፊ ናቸው። አቶ በቴ ኡርጌሳ በቡራዩ ከተማ ሶስተኛ ፖሊስ ጣቢያ መታሰራቸውን በተመለከተ ለቀረበላቸው ጥያቄ ተከታዩ መልስ ሰጥቷል። አይ እዚህ የለም። መምሪያ ላይ ነው ያለሁት፣ ግን እንደዚህ የሚባል ግለሰብ እዚህ የለም። እኔ አላውቅም። እንዲህ የሚባል ሰው የለም፣ በፍጹም እዚህ የለም። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ